ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር፣ ቀደም ሲል በገዲብ አማካሪነት ለአምነስቲ ኢንተርናሽናል እና ለሂዩማን ራይትስ ዎች የአፍሪካ ዳይሬክተር ሆነው ኒውዮርክ ውስጥ ሰርተዋል። ወደ ኢትዮጵያ ለመምጣት ለምን ወሰኑ? በኢትዮጵያ ሰብአዊ መብቶች ኮሚሽን ውስጥ ምን ትርጉም ያለው ለውጥ አመጣለሁ የሚል እሳቤ አለዎት? አመሰግናለሁ ካሳሁን። እንደሚታወቀው ኢትዮጵያ ውስጥ እንግዲህ አሁን አንድ አመት በላይ የሆነው አዲስ የለውጥ ምዕራፍ ተጀምሯል። አዲስ የፖለቲካ ምዕራፍ ተከፍቷል። እኔም ወደ ኢትዮጵያ መጥቼ በዚህ ስራ ላይ በዚህ ኃላፊነት ላይ እንድሰማራ ምክንያት የሆነኝ ይኸው በሀገራችን ውስጥ የተከፈተው አዲስ የለውጥ ምዕራፍ ነው። ይህ የአዲስ ለውጥ ምዕራፍን በመምራት ላይ ያሉት የለውጡ አመራር ሀይሎች ኢትዮጵያ ውስጥ ያሉ ዲሞክራሲያዊ ተቋማትን በአዲስ መልክ ለማደራጀት በአዲስ መልክ ለማቋቋም የፖለቲካ ፈቃደኛነትም የፖለቲካ ቁርጠኛነትም እንዳሳዩ ይታወቃል። እኔ እንደዛ ብዬ አምናለሁኝ። በዚህ መሰረት የኢትዮጵያ ሰብአዊ መብቶች ኮሚሽን ስራ ኃላፊነት እጩ ሆኜ እንድቀርብ ተጠይቄ ከዛ በመቀጠልም በምክር ቤቱ በተደረገው ፕሮሰስ ኃላፊነት ተረክቤ ያለውኝ ማለት ነው እና የመጣሁት አዲስ በተፈጠረው ምዕራፍ ኢትዮጵያ ውስጥ ዲሞክራሲያዊ ተቋማትን በአዲስ መልክ ለማደራጀት ለማጠናከር፣ ጠንካራ፣ እውነተኛ፣ ነፃ፣ ገለልተኛ ተቋማት እንዲሆኑ ለማድረግ የሚያስችል እድል ተፈጥሯል ብዬ ስለማምን ነው። እና እኔ ብቻ ሳልሆን ሌሎችም፣ ሁሉም ብዙ ኢትዮጵያውያኖች በተለያዩ ተቋማት ውስጥ በዚህ አዲስ በተፈጠረው የፖለቲካ ምዕራፍ ተቋማትን ለመፍጠር ጥረት እየተደረገ ነው ያለው እና የዛ አካል ነው። እኛም በኢትዮጵያ ሰብአዊ መብቶች ኮሚሽን ውስጥ ለመስራት እየተዘጋጀን ያለ ነው። ይሄ በአጠቃላይ ኢትዮጵያ ውስጥ እንደሚታወቀው ለረጅም ጊዜ አንዱ ችግር ነው ተብሎ የሚታሰበው ነገር ኢትዮጵያ ውስጥ ጠንኳት ጠንካራ የተቋማት አለመኖር ችግር ነው። በተለይ በፍትህ አስተዳደር፣ በዲሞክራሲ፣ በሰብአዊ መብት ጥበቃ ወሳኝ ሚና ሊኖራቸው የሚችሉ ጠንካራ ተቋማት የሉም ተብሎ ይታመናል። ትክክል ነው። እነዚህን ተቋማት ለመፍጠር እና ለማጠናከር ግን እድል ተፈጥሯል እና በዚህ ውስጥ አስተዋጽኦ ለማድረግ ለማድረግ የበኩሌን ድርሻ ለመወጣት ነው። ኮሚሽኑ ከተቋቋመ አስራ አምስት አመታትን ያህል አስቆጥሯል። በአስራ አምስት አመታት ውስጥ እንደሚታወቀው በብርቱ ከሚተቹ አንዱ ተቋማትው የኮሚሽን ነበር። የሰብአዊ መብቶች ኮሚሽን ካለፉት አስራ አምስት አመታት ጊዜ ውስጥ ምን ፋይዳ ያለው ነገር አድርገዋል? ያንንስ በምን መልኩ ነው ለውጦ ወደፊት ለኢትዮጵያውያን የሰብአዊ መብቶቻቸው እንዲጠበቁ እንዲከበሩ ለማድረግ የርሶ ትልም ራሳሁን እንዳልከው ኮሚሽኑ ከተቋቋመ ከአስራ አምስት ዓመት በላይ ሆኖታል እና በዚህ ታሪኩ በዚህ ጉዞው በህዝብ ዘንድ የነበረው አመኔታ እና ተቀባይነት በጣም በጣም ዝቅተኛ የነበረ ነው። ይኸውም ደግሞ ምክንያቱ ያው የኢትዮጵያ ሰብአዊ መብቶች ኮሚሽን ብቻ ሳይሆን ሌሎች ሁሉም ብዙ ኢትዮጵያ ውስጥ ያሉ የዲሞክራሲ ተቋማት ወይም መንግስት መስሪያ ቤቶች በሙሉ የነበረባቸው የተአማኒነት የተቀባይነት ማጣት ችግር ተመሳሳይ ነው። እነዚህ ሁሉ ተቋሞች ሲሰሩ የነበረበት የፖለቲካ አውድ ነጻነት የፈቀደላቸው አልነበረም። ተቋሞቹ ጠንካራ ተቋማት ነጻ ገለልተኛ ሆነው እንዲሰሩ የሚፈቅድ የፖለቲካ አውድ አልነበረም። ኢትዮጵያ ውስጥ ኮንቴክስቱ ይህንን አይፈቅድም ነበር ለማለት ነው እና በሚፈለገው መጠን ውጤታማ ሆኖ የቆየ ተቋም አለመሆኑ አይካድም። በሌላ በኩል ግን ይህ ማለት እንደው ምንም ስራ ሲሰራ አልነበረም ወይም እዚህ ተቋም ውስጥ በዛ አስቸጋሪ ሁኔታም ቢሆን የሰብአዊ መብትን መከበርና መስፋፋት ተግባራዊ ለማድረግ ጥረት ሲያደርጉ የነበሩ ሰዎች፣ ሰራተኞች የሉም ማለት አይደለም። የተወሰነ ጥረት ሲደረግ ነበር፣ የተወሰነ ስራ ይሰራ ነበረ። በተለይ በአብዛኛው ሰብአዊ መብት ትምህርትን ግንዛቤን በማስፋፋት የተለያዩ የሚቀርቡ የሰብአዊ መብት ጥሰት ጉዳዮችን በማጣራትና መፍትሄ በመፈለግ ረገድ የተወሰነ ስራ ሲሰራ ቆይቶ ነበረ በአጠቃላይ ግን ይህን ያህል አመርቂ አስደሳች ስራ ነበር ማለት አይቻልም አሁና አዲስ በተፈጠረው ሁኔታ ግን ተቋሙን ከተቋቋመበት አላማ አንጻር የማቋቋሚያ አዋጁንም ጭምር በመፈተሽ በአዲስ መልክ ለማደራጀት ለማጠናከር እድል ተፈጥሯል ከዚህ በፊት የነበረው አይነት የፖለቲካ ጣልቃ ገብነት ወይም የፖለቲካ ቁጥጥር አይኖርም በተቋሙ ላይ ነገር ግን ተቋሙን ሙሉ ለሙሉ ነፃነቱን ለማረጋገጥ አንዳንድ ሊስተካከሉ የሚገባቸው ነገሮች አሉ ከተቋሙ ማቋቋሚያ አዋጅ ማሻሻል አንስቶ ማለት ነው ይኸውም በተለይ የአሰራርንም የባጀትንም የፋይናንስን ነፃነትን ከማረጋገጥ አንፃርም የተያያዘ ነው ስለዚህ በአጠቃላይ የሰው ሀብት አስተዳደሩን የባጀት አስተዳደሩን የፋይናንስ ምንጩን በማስፋት ጠንካራ ሰራተኞችን በመሳብ እና በማምጣት እና በማቆየት የአሰራር ባህሉን በመለወጥ የሰብአዊ መብት ትኩረት የሚሹ ጉዳዮችን ለይቶ በማውጣት እና ስትራቴጂዎች ላይ ተመስርቶ በመስራት ውጤታማ ስራ ለመስራት እድል አለ ብዬ አምናለው የበጀት ነገርን አንስተዋል። እንደሚታወቀው የኮሚሽኑ በጀት ወደ ሰባ አራት ነጥብ ስድስት ሚሊዮን ያህል ነው። ከዛ ውስጥ ስልሳ ሁለት በመቶ ያህል ደሞዝ ለቤኪራ የሚውል ነው። የተቀሩት ለመብት ጥሰት መከላከያ ስራዎች፣ ለምርምር ስራዎች በዘጠኝና አስራ ሁለት ፐርሰንት ያክል እንደሚመደብ ይነገራል። ቀደም ሲሉ እንዳነሱት የሰብአዊ መብቶች በአንድ ሀገር ውስጥ እንዲከበር ለማድረግ ፋይናንስ አቅም ማጎልበት እና ጥራት ያላቸው ባለሙያዎችን አሰባስቦ ማቅረብ ግድ ይላል። ለዛ ከፍ ያለ ደሞዝ ክፍያ እንደዚሁ አንዱ ጥራት ያላቸውን ባለሙያዎች መሳቢያ ነው። የዚህን በጀትና ከዛም ባሻገር ፋይናንስ አቅማችሁን ለማዳበርስ ምን ዘይዳችኋል? በምን መልኩ ነው ኮሚሽኑን አጠንክሮ ጥርስ ያለው ኮሚሽን እንዲሆንና ስራውን በአግባቡ እንዲወጣ እርስዎም እርካታ የሚያገኙበት ተግባር እንዲሆን ለማድረግ ምን መደረግ አለበት? ምንስ ከውናቸዋል? እስካሁን ድረስ ምን ጥረት ላይ ናችሁ? ትክክል ነው። ለጥያቄ መንደርደሪያ ላይ ያነሳቸው ነጥቦች በሙሉ በጣም ትክክል ናቸው፣ ካሳሁን። ኮሚሽኑ አሁን ያለው የፋይናንስ አቅም፣ የሰው ሀብት አቅም እጅግ እጅግ እጅግ በጣም ውስን ነው። ይሄ በኢትዮጵያ እንደሚታወቀው ከመቶ ሚሊዮን ህዝብ በላይ ያለበት ሀገር ነው። በጣም ሰፊ ሀገር ነው። የሰብአዊ መብት ችግሮቹ በጣም ስር የሰደዱ እና የተወሳሰቡ የሰብአዊ መብት ችግሮች የነበረበት ሀገር ነው። ስለዚህ አሁን እንደው ሰፋ ባለ አነጋገር የሰብአዊ መብት አያያዝ ሁኔታ እየተሻሻለ መጥቷል ቢባልም ገና ብዙ ስራ የሚጠይቅ ጉዳይ ስለሆነ ይህንን ሁሉ ሰፊ ስራ በዚህ አነስተኛ ባጀት እና የሰው ሀብት አቅም ለመስራት በጣም አስቸጋሪ ያደርገዋል እና ይሄ ትልቅ መፍትሄ የሚሻ ነገር ነው። አንዱ እንግዲህ እኛ በዚህ በአዲስ መልክ ተቋሙን ሪፎርም ሪስትራክቸር እናደርጋለን ብለን በማሰብ መጀመር ነው ጉዞ መፍትሄ የምንፈልግለት አንዱ ችግር ይሄ ነው። የባጀት ምንጩን ለማስፋት ሀሳብ አለ። እርግጥ ኢትዮጵያ ውስጥ ነው የኢትዮጵያ ሰብዓዊ መብቶች ኮሚሽን ብቻ ሳይሆን ሁሉም መንግስታዊ መስሪያ ቤቶች እጅግ በጣም ውስን በሆነ አቅም እንደሆነ የሚሰሩት ይታወቃል። ይህ ጠቅላላ ከሀገሪቷ ኢኮኖሚ አቅም ጋር የተያያዘ ችግር ነው። ትምህርት ቤቶችም ሆስፒታሎችም፣ የመንገድ ስራም የመሳሰሉ ውሃ አቅርቦትም የመሳሰሉ መሰረታዊ ነገሮች እንኳን እጅግ በጣም ውስን የሆነ ባጀት እና የሰው ኃይል ያላቸው ተቋሞች ናቸው እና ጠቅላላ የሀገሪቱ አቅም በሚፈለገው መጠን ለማስኬድ አስቸጋሪ እንደሚሆን ይታወቃል። ነገር ግን በአንድ በኩል በተወሰነ መጠን ከመንግስት የሚመደበውን በጀት ከፍ እንዲል ለማድረግ ጥረት በማድረግ ላይ ነን። በሌላ በኩል ግን ከመንግስት ከሚገኘው በጀት ብቻ ሳይሆን ከሌሎች ሕጋዊ ከሆኑ ምንጮችም የፋይናንስ መሰረታችንን ሰፋ በማድረግ ለዚህ ስራ የሚያስፈልጉ በቂ ትምህርት ዝግጅት፣ በቂ የስራ ልምድ፣ በቂ ክህሎት እና ለጉዳዩም ደግሞ ጥናት ያላቸውን ሰራተኞች ማሰባሰብ እና በከፍተኛ ደረጃ አቅም መገንባት ይጠይቃል። የዚህ አይነቱ አቅም ካልተገነባ ተቋሙ ውጤታማ ስራ ለመስራት አይችልም። ይህን ለማድረግ እንግዲህ አሁን የሌሎች ሀገሮችን ልምድ በመመልከትም የኢትዮጵያንም ነባራዊ ሁኔታ ግምት ውስጥ በማስገባት ሰፋ ያለ ጥናት እያደረግን ነው። በምን አይነት መንገድ የአቅም ግንባታ ለማካሄድ እንደምን የሚችል ማለት ነው። ይህንንም ድጋፍ ሊያደርጉልን ፈቃደኛነታቸውን ያሳዩ የተለያዩ ህጋዊ የሆኑ የገቢ ምንጮች ወይም የኢትዮጵያ የልማት አጋር የሆኑ ሀገሮችና ድርጅቶች አሉ። በዛ ተስፋ አለን። ይህንን መሰረት አድርገን ጠንካራ ተቋም ለመመስረት እድል አለ ብዬ አምናለሁ። በየትኛውም ዓለም ውስጥ ዜጎች ሰብአዊ መብቶቻቸውን ለማስከበር እንዲችሉ በቅድሚያ መብቶቻቸውን ማወቅ አለባቸው። መብቶቻቸው ላይ ግንዛቤ ሊኖራቸው ይገባል። ኢትዮጵያ ውስጥ በአሁኑ በእርሶ አመራር ወቅት የሰብአዊ መብቶችን ግንዛቤ ለኢትዮጵያውያን ለማስጨበጥና መብታቸው እንዳይገሰስ ለመብታቸው እንዲቆሙ ለማድረግ በምን መልክ ነው በአዲስ መልክ የሰብአዊ መብቶችን ለማስተዋወቅ ግንዛቤ ለማስጨበጥ ጥረት እያደረጋችሁ ያላችሁትና ወደፊትም እንዲሰርጽ ለማድረግ ተግባር ላይ ለመዋል አስባችሁ ያላችሁት? ካሳሁን፣ አሁንም ይሄ ሌላው በጣም ትክክለኛ ነጥብ ነው እንዳልከው። ሰብአዊ መብት ጥሰትን ለመከላከል ከሚያስፈልጉ መሰረታዊ ሁኔታዎች ውስጥ አንዱ የሰብአዊ መብት ግንዛቤ ማስፋፋት ነው። የሰብአዊ መብት ጥሰትን ለመከላከል ነው መስራት ያለብን እንጂ የሰብአዊ መብት ጥሰቶች ሲፈጸሙ እየጠበቅን ለመዘገብ አይደለም። እርግጥ የሰብአዊ መብት ጥሰቶች ሲፈጸሙ መጣራት እና የእርምት እርምጃ መወሰድ፣ ጥፋት ያጠፉ ሰዎችም ተጠያቂነታቸው በሕግ ፊት መረጋገጥ መቻል አለበት። በሌላ በኩል ግን ይህንን የመሰለ የሰብአዊ መብት ተቋም ዋነኛ ዓላማ እና የትኩረት አቅጣጫ ግን የሰብአዊ መብት ጥሰቶችን ሳይፈጸሙም አስቀድሞ መከላከል መቻል ነው። በዚህ ረገድ ከምን ሊሰሩ ከሚገባቸው ትልቅ ስራዎች ውስጥ አንዱ በሀገራችን ውስጥ እጅግ በጣም መጠነ ሰፊ የሆነ የሰብአዊ መብት ግንዛቤ የሰብአዊ መብት ትምህርት ማስፋፋት መቻል ነው። የዚህ አይነቱ ትምህርት በተለይ ለኢትዮጵያ እጅግ በጣም አስፈላጊ ነው። በተለያየ ደረጃ ሊታሰብ የሚገባ ስራ ነው ይሄ። በተለያየ ደረጃ ማለት ለምሳሌ በትምህርት ቤቶች ውስጥ ለተማሪዎች ከዝቅተኛ ክፍል ጀምሮ ስልታዊ በሆነ አይነት መንገድ የሰብአዊ መብት ባህልን ለማዳበር የሚረዱ ትምህርቶችን የትምህርቱ አካል ማድረግ ይቻላል። በሁለተኛ ደረጃ በተለያየ የመንግስት ስራ ኃላፊነት ላይ ላሉ በተለይ የህግ አስፈጻሚ ስራ ላይ ተሰማርተው ለሚገኙ የህግ አስፈጻሚ አካላት ስለ ዓለም አቀፋዊ ሰብአዊ መብት ድንጋጌዎች፣ ስለ ሀገር ውስጥ በህገ መንግስቱ ስለተጠበቁ የሰብአዊ መብት ድንጋጌዎች ምንነት፣ አፈጻጸም፣ ስራ ላይ አዋዋልና ከእያንዳንዱ ተቋም አንጻር ምን አይነት ጥንቃቄ ሊደረግ እንደሚገባ በጣም በቂ የሆነ ግንዛቤ መፍጠር መቻል ያስፈልጋል። የዚህ አይነቱ ግንዛቤ መፍጠር ስራ በዕለት ተዕለት የህግ ማስፈጸም ስራ ላይ ለተሰማሩ ሰዎች ብቻ ሳይሆን በየትኛውም ደረጃ ላሉ፣ በተለይ የመንግስት ኃላፊዎች የመንግስት ሰራተኞችም ጭምር አስፈላጊ የሚሆን ስራ ነው። ሌላ ደግሞ በተለያዩ አይነት የህብረተሰብ ስብስቦች ውስጥ በሲቪል ማህበረሰብ ድርጅቶች ሊሆን ይችላል። በአካባቢ ማህበረሰብ ድርጅቶች ሊሆን ይችላል። በተለያዩ አይነት አደረጃጀቶች ውስጥ ላሉ የህብረተሰብ ክፍሎች ሊሆን ይችላል። አዳዲስ የሆኑ አዲስ አቀራረብ ያላቸው የተለያዩ አይነት ስልቶችን የሚጠቀሙ የሰብአዊ መብት ግንዛቤ ማስፋፊያ የማስተማሪያ ስራዎችን መስራት በጣም ያስፈልጋል። እኛም ዋነኛ የስራችን ትኩረት ይሆናል ብለን አንዱ የምናስበው ነገር ነው። የዚህ አይነቱ የሰብአዊ መብት ትምህርትና የሰብአዊ መብት ባህልን የማስፋፋት ስራ በብዙ ሀገሮች ውስጥም ልምድ አለ እና የሌሎች ሀገር ልምድ ለእኛ ጠቃሚና አግባብነት ሊኖረው የሚችለውን እናጠናለን። አሁንም እያጠናን ነው፣ እየተሰራ ነው። የስራ እርግጥ በአዲስ መልክ በጣም መጠነ ሰፊ የሆነ የሰብአዊ መብት ትምህርት ስራ ውስጥ መግባት አለብን ለማለት ነው እንጂ አሁን እየተሰራ አይደለም ለማለት አይደለም። ስለዚህ በዚህ መልክ እንሰራለን ብዬ አስባለሁ። ይህ ደግሞ ስራ በኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን በብዙ ሌሎች ባለድርሻ አካላትም ትብብርና ቅንጅት የሚሰራ ነው። ይህንን በመሰለ ስራ ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች አሉ። ሌሎችም የተለያዩ መንግስታዊ ተቋሞችም አሉ። ስለዚህ ከነሱ ጋር ሁሉ በመቀናቸት ውጤታማ የሆነ የሰብአዊ መብት ባህል የማዳበር ስራ ለመስራት ሰፊ ሀሳብ አለ፣ ሰፊ ዝግጅት አለ። ይህንን ተግባራዊ እናደርጋለን ብለን ተስፋ እናደርጋለን። በቅርቡ ጠንከር ያለ ብርቱ እና አሳሳቢ የሆነ መግለጫ ወጥታችኋል። በተለይም ጥቅምት 12 2012 በተቀሰቀሰው ውዝግብና እውከት የተሞላ ነውጥ የበርካታ ሰዎች ህይወት ከመጥፋቱ የአካል ጉዳት ከመድረሱ ንብረት ከመውደሙ እና የሰዎች መደበኛ ኑሮ ሰላማዊ በመረበሹ በተጨማሪ የህግ የበላይነትን በእጅጉ የተፈታተነና መሰረታዊ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ ጣለ እጅግ አሳሳቢ ክስተት ነበር ብሏል። ኮሚሽኑ የዚህ አይነቱ ሁኔታዎች በተደጋጋሚ ተከስተዋል ኢትዮጵያ ኢትዮጵያ ውስጥ በጠቅላይ ሚኒስትሩ ላይ የግድያ ሙከራ ተካሄደዋል። በአማራ ክልል እንደዚሁ አመራሮች ህይወታቸው ጠፍቷል። በተለያዩ ክልሎች በሰላማዊ ህዝብ ውስጥ በጎሳ በዘር ላይ የተመዘኮዙ የተለያዩ መንገዶች ብዙ ሁከቶች ና ህይወቶች ንብረቶች ወድመዋል። ይህ በምን መልኩ ነው መገታት ያለበት? በእርግጥ ፖለቲካዊ እልባት የሚሻው ጉዳይ ነው። እዚህ ላይ እንደዚህ አይነት ብርቱ ጠንካራ የሆነ መግለጫ ከማውጣት ባሻገር የሰብአዊ መብቶች ኮሚሽን በሰዎች ላይ እርምጃ እንዲወሰድ ላይሳድረው የሚችለው ጫናዎች አሉ። እንዳልከው ካሳሁን፣ እንደሚመስለኝ አንተን በጥያቄ ውስጥ ጠቆም እንዳደረከው ይህ የሰብአዊ መብት ቀውስ ከፖለቲካ ቀውሱ የሚመነጭ ነው። ኢትዮጵያ ውስጥ አሁን እንደጠቀስከው የተለያዩ የሀገራችን ክፍል ውስጥ በጣም አሳዛኝ ግጭቶች ተከስተዋል። በጣም አሳዛኝ ልብ ሰባሪ ጉዳት ደርሷል። የብዙ ሰው ህይወት መጥፋት፣ ብዙ ሰው ከኑሮ መፈናቀል፣ የአካል ጉዳት መድረስ፣ ንብረት መውደም የመሳሰለ በጣም ሰፊ የሰብአዊ መብት ቀውስ ያስከተለ የፖለቲካ ግጭቶች ነበሩ። እነዚህ ግጭቶች በመሰረቱ ከፖለቲካ ጥያቄዎች ከፖለቲካ ችግሮች አለመፈታት ጋር የተያያዙ ስለሆነ በዘላቂነት ችግሩን ለማስወገድ የሚቻለው የፖለቲካ ቀውሱ መፍትሄ እያገኘ ሲሄድ ነው እና ዋነኛው የመፍትሄ አቅጣጫው ያንን መሆን መቻል አለበት። ሀገራችን ውስጥ ያለው የፖለቲካ ውስብስብ ጥያቄ ረጅም ዘመን ያስቆጠረ አስቸጋሪ ጉዳይ መሆኑ ቢታወቅም ቀስ በቀስ መሻሻል እያሳየ እየተስተካከለ እየመጣ እንደሆነ ተስፋ አደርጋለሁኝ እና ለዚህ መፍትሄም አስተዋጽኦ ልናደርግ እንችላለን። ከሰባዊ መብት አንጻር ምን ምን ነገሮች ግምት ውስጥ ሊገቡ እንደሚገባ በማሳሰብ ማለት ነው። ስለዚህ ዋነኛውና ዘላቂው የመፍትሄ አቅጣጫ ለፖለቲካ ችግሮቻችን መፍትሄ ከመፈለጊያ የተያያዘ ነው። በሌላ በኩል ግን ሁለተኛው መልኩ አጥፊዎች ሁሉ ጊዜም ቢሆን ተጠያቂነታቸው በሕግ ፊት መረጋገጥ መቻል አለበት። የሰብአዊ መብት ጥሰት የማያቋርጥ የሚሆነው ወይም ደግሞ እንደ አዙሪት የመሰለ ነገር ውስጥ ሊፈተን የሚችለው ምን ከሆነ ነው? አጥፊዎች ተጠያቂነታቸው በሕግ ፊት የማይረጋገጥ ከሆነ ነው። ስለዚህ ተጠያቂነትን ማረጋገጥ እጅግ በጣም መሰረታዊ እርምጃ ነው። ስለዚህ ይህንንም አበክረን መግፋታችንን እንቀጥላለን። እኛም በራሳችን በኩል በምናደርገው ምርመራ፣ ማጣራት፣ ማስረጃ ማሰባሰብ የምናገኘውን መረጃ እና አጥፊዎችን በህግ ፊት ተጠያቂነት ለማረጋገጥ የሚያስፈልገውን ግብአት የሚሆኑ መረጃዎች ለ ህግ አስፈጻሚው አካላት እንዲተላለፍ እናደርጋለን። አጥፊዎችም በግፊት ተጠያቂነታቸው እንዲረጋገጥ ማናቸውንም ጥረት እና ግፊት ማድረጋችንን እንቀጥላለን። እኛም ደግሞ የተፈጸመው የሰብአዊ መብት ጥሰቶችን የማጣራት ስልጣን ስላለን በራሳችንም በኩል ማጣራት ስራዎችን እንቀጥላለን ብዬ አምናለሁኝ። ነገር ግን መረሳት የሌለበት ነገር እንደገና መልሼ ለመጥቀስ የምፈልገው ዘላቂ መፍትሄው ቁልፍ የፖለቲካውን ችግር ከመፍታት ጋር የተያያዘ ስለሆነ እሱ ላይ የበለጠ ትኩረት ማድረግ ይገባል። ይህንን ለማድረግ ደግሞ በተለይ የፖለቲካ መሪዎች በፖለቲካ ችግሮቹ ዙሪያ በቅንነት፣ በሰፊ ልብ፣ በሰፊ አእምሮ በችግሮቻችን ላይ መወያየትና የመፍትሄ አቅጣጫ መፈለግ የግድ አስፈላጊ ነው። እርስዎ የኮሚሽኑ ኮሚሽነር ከሆኑ በኋላ ኢትዮጵያ ውስጥ ምን ያህል የሰብአዊ መብቶች ጥሰቶች አቤቱታዎች ቀርበዋል ለኮሚሽኑ? ምን ያህሉስ አቤቱታዎች እልባት አግኝተዋል? የተቀሩትስ በምርመራ ላይ ምን ያህል ይገኛሉ? በጥቅሉ የአቤቱታዎቹ ክብደትስ ምን ያህል ነው? አሁን ቁጥሮች ፊት ለፊቴ የሉም ካሳሁን። ነገር ግን ኮሚሽኑ ዘንድ በየወሩ በመቶዎች የሚቆጠሩ አቤቱታዎች ይቀርባሉ። በሁሉም የኢትዮጵያ ክልሎች ውስጥ ቅርንጫፍ ጽሕፈት ቤቶች አሉ። በየቅርንጫፍ ጽሕፈት ቤቶቹ የምርመራ ክፍሎች አሉ። ስለዚህ በእነዚህ ምርመራ ክፍሎች አማካኝነት የሰብአዊ መብት ኮሚሽን እንዲመረምረው እንዲያጣራው በሚል የሚቀርቡልን አቤቱታዎች በጣም በርካታ ናቸው። በመቶዎች የሚቆጠሩ አቤቱታዎች በየወሩ ይቀርባሉ ማለት ይቻላል። እነዚህ አቤቱታዎች ከአላአገባብ ከስራ ተባረር ያለው ሰብአዊ መብቴ በዚህ የተነሳ ጠቅሷል ብሎ ከሚቀርብ አይነት አቤቱታ አንስቶ በእስር ቤት ያሉ ሰዎችን የሚመለከት ጉዳይ እና አንዳንድ ጊዜም ደግሞ አሁን ጠቀስ ስናደርገው የነበረውን ከፖለቲካ ግጭቶች ጋር ተያይዞ የሚደርሱ የሰብአዊ መብት ጥሰቶችንም ጭምር የሚመለከት እጅግ በጣም ብዙ አቤቱታዎች ይቀርባሉ። አንዳንዶቹ አቤቱታዎች በኮሚሽኑ ስልጣን ስር ስላልሆኑ ወደ የሚመለከታቸው መስሪያ ቤቶች ወይም ተቋሞች እንዲመሩ እናደርጋለን። በእኛ ተቋም ስልጣን ስር የሆኑ ትና ቤተሰዎች ግን በመመርመር መፍትሄ ለመፈለግ ጥረት እናደርጋለን። የመፍትሄ ሀሳብ ምክር ሀሳብም ለሚመለከታቸው አካሎች እንሰጣለን። እና ምን ያህል ጉዳዮች እንደው ልባት አግኝተዋል የሚለውን አሁን ቁጥሩ ፊትለፊት የለም፣ ግን እንደው እንደ ምሳሌ ያህል ጠቀስ ለማድረግ ለምሳሌ ቅርብ ጊዜ የተለያዩ እስር ቤቶች ውስጥ ጉብኝት ስናደርግ ነበረ። በአዲስ አበባም ከአዲስ አበባ ከተማዎችም አላገባብ ለረጅም ጊዜ ምርመራ በሚል በስር ላይ የሚገኙ ታሳሪዎችን ጉዳይ በሚመለከት ከስር እንዲለቀቁ ጥሪ ስናስተላልፍ ነበረ። እንደዚህ አይነት መልዕክት ካስተላለፍንባቸው እስረኞች ውስጥ በርከት ያለ ቁጥር ያላቸው ሰዎች ቅርብ ጊዜ ድረስ የተፈቱ መሆኑ ይታወቃል። ስለዚህ ይህንን የመሳሰሉ ጥረቶች እናደርጋለን። አላግባብ የታሰሩ ሰዎች ከስር እንዲለቀቁ፣ አላግባብ ሰብአዊ መብት አያያዛቸው በስር ላይ ያሉ ሰዎች እንዲሻሻል የመሳሰሉ ምክረ ሀሳቦች እናቀርባለን። በአንዳንዱም ደግሞ ማየት ጀምረ ተደርገናል እና አበረታች ነው እላለሁ። እንደሚያውቁት በየአመቱ ዲሴምበር አስር ሲገባ የአለም አቀፍ ሰብአዊ መብቶች ቀን ይከበራል። ያም የ የአስራ ዘጠኝ አርባ ስምንቱን ዲሴምበር አስር የአለም አቀፍ የሰብአዊ መብቶች እወጃ ይፋ የሆነበትን ቀን በማሰብ ነው። በዚህ ዕለትም እንደዚሁ ተካቶ የሰላም ኖቤል ሽልማት ተሸላሚዎችም የዛን እለት ነው ያንኑ ሽልማት የሚሰጠው። በተለይ እንደርሶ ላለ ሰው በሰብአዊ መብቶች ኮሚሽን በኮሚሽነርነት መቀመጥና ወይም ከዚህ በፊት በሌሎች የሰብአዊ መብቶች ተሟጋች ድርጅቶች ጋር ከመስራቱም ባሻገር በሰብአዊ መብት ተከራካሪነት ወይም ተቆርቋሪነቱ እንዲሁ ለሁለት አመታት ለእስር ተዳርገዋል፣ ከዛ ወጥተዋል። ሰብአዊ መብቶች ማለት በግል ለእርሶ ለዶክተር ዳንኤል ምን ማለት ነው? ሁለተኛ ይህን የአለም አቀፍ የሰብአዊ መብቶች ቀን ዲሴምበር አስር በመላው ዓለም ሲከበር ኢትዮጵያ በምን መልክ ነው ልታከብር የተዘጋጀች ያለችው? አሁን በእርሶ አመራር ምን አቅዳችኋል? በምን መልክ ልታከብር ተዘጋጅታችኋል? አመሰግናለሁ። ካሳሁን እንዳልከው በፈረንጆች ዲሴምበር አስር ዓለም አቀፍ የሰብአዊ መብት የሚከበርበት ቀን ነው። በዓለም አቀፍ ደረጃም በብዙ ሀገሮች ውስጥም ይከበራል። ዘንድሮ በዓለም አቀፍ ደረጃ በዓሉ የሚከበርበት ርዕስ ተደርጎ የተወሰደው የወጣቶችን ለሰብአዊ መብቶች መከበር መቆም እንዳለባቸው ጥሪ ማድረግ ላይ የተመለከተ ነው። ኢትዮጵያ ውስጥም ይህ ርዕስ በጣም አግባብነት ያለው ርዕስ ነው ብለን እናምናለን። ኢትዮጵያ ውስጥ ምን አይነት ዝግጅት እያደረግን ነው? ከዚህ በፊት እንደነበረው ሳይሆን የኢትዮጵያ ሰብዓዊ መብት ኮሚሽን ሀገር ውስጥ ካሉ በሰብዓዊ መብት ጉዳይ ላይ ከሚሰሩ የሲቪል ማህበረሰብ ድርጅቶች ጋር ሁሉ በአንድነት በመሰባሰብ በአንድነት በአንድ መንፈስ ለአንድ ዓላማ፣ ለአንድ ተግባር፣ ለአንድ ተልእኮ የቆምን ተቋሞች ስለሆንን ይህንን የሰብዓዊ መብቶች ቀን በአንድነት ለማክበር ተዘጋጅተናል። ኢትዮጵያ ውስጥ ፕሮግራም ደግሞ እንደው የአንድ ቀን ፕሮግራም ብቻ ሳይሆን ሳምንቱን በሙሉ በተለያዩ አይነት ፕሮግራሞች እንዲከበር ዝግጅት እየተደረገ ነው ያለውና ይህንን በሚመለከትም በቅርቡ ዝርዝር መግለጫት ከነዚሁ የሲቪል ማህበረሰባት ድርጅቶች ጋራ አብረን በመሆን እንሰጣለን እና በሳምንቱ በሙሉ የተለያዩ የሲቪል ማህበረሰብ ድርጅቶችም ጭምር የሚሳተፉበት በተለያዩ ርዕሰ ጉዳዮች ላይ የሚዘጋጁ ውይይቶች፣ ፕሮግራሞች፣ የማነቃቂያ ፕሮግራሞች፣ የማስተማሪያ ፕሮግራሞች የመሳሰሉ ይኖራሉ። በዋናው የባህሉ ቀንም ደግሞ ሁላችንም በአንድነት የሚሳተፉበት አንድ ኩነት ይኖራል ማለት ነው። ይሄ ኢትዮጵያ ውስጥ አዲስ በተፈጠረው የፖለቲካ ምዕራፍ ኢትዮጵያ ሰብአዊ መብቶች ኮሚሽን እና በሰብአዊ መብት ጉዳይ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶችም ተቀራርቦ ተደጋግፈው ተጋግዘው የሚሰሩ መሆኑን ለማሳየትም ጭምር አንድ ጥሩ እድል ይሆናል ብለን እናምናለን። ጠቅላይ ሚኒስትር አብይም እንዲሁ በዲሴምበር አስሮ የዘንድሮውን የኖቤል ሰላም ሽልማት ተረካቢ ናቸው። ና ያስ በጠቅላይ ሚኒስትሩ አስተሳሰብ ላይ ሰላም እና ሰብአዊ መብቶችን አስመልክቶ ምን የሚያሳድረው በጎ አዎንታዊ ተጽዕኖ አለ? ያስ ሽልማት ከሰብአዊ መብቶችና ሰላምን ከማጠንከሩ ከማጠንከሮ አኳያ ለኢትዮጵያ የሚጫወተው የሚነስ ምን ይሆናል? በሌላ በኩል እንደጠቀስከው ደግሞ ቀኑ የአለም አቀፍ የሰላም ኖቤል ሽልማት የሚሰጥበትም ቀን ነው እና ዘንድሮ የኖቤል ሽልማት ደግሞ የኢትዮጵያ ጠቅላይ ሚኒስትር የዚህ ተሸላሚ መሆናቸው ለኢትዮጵያም ለአፍሪካውያንም ትልቅ ዜና ትልቅ አስደሳች ነገር ነው። ለሰብአዊ መብት ስራም ደግሞ እጅግ ትልቅ ተስፋ ሰጪ ነገር ነው። ኢትዮጵያ በመልካም ዜና ስሟ ከተነሳባቸው ትልቅ ዜናዎች ውስጥ በአመት ውስጥ አንዱ ይሄ ነበረ። ምናልባት የመጀመሪያው እና ዋነኛው ኢትዮጵያ ውስጥ የተጀመረው አዲስ የለውጥ ምዕራፍ ነው ብዬ አምናለው። ከዛ ቀጥሎ ይህ ደግሞ ሌላ ትልቅ አስደሳች ዜና ነበረ። ስለዚህ ኢትዮጵያ ውስጥ ለተጀመረው አዲስ ምዕራፍ ሰብአዊ መብቶችን ተቋም ለማጠናከር ዲሞክራሲያዊ ተቋሞችን ለማጠናከር መልካም አጋጣሚ ነው፣ ጥሩ እድል ነው። በዚህ መሰረት በተለያየ ስራ ላይ የተሰማሩ ሰዎች ሁሉ ይህንን መልካም እድልና አጋጣሚ ተጠቅመው ተጋግዘው ተባብረው ከሰሩ ሀገራችንን ወደ በለጠ ሰላም፣ ወደ ህግ መከበር፣ ሰብአዊ መብቶች መከበር፣ ዲሞክራሲ መዳበር ወደፊት ለመውሰድ ትልቅ እድል አለ ብዬ አምናለሁ። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር፣ ከወዲሁ መልካም አለም አቀፍ የሰብአዊ መብቶች ቀን ለእርስዎ ለኮሚሽኑ እና ለመላው ኢትዮጵያ ህዝብ በዝግጅት ክፍላችን ስም እንመኛለን ስለ ቃለ ምልልሱ እናመሰግናለን። እናመሰግናለሁ ካሳሁን ስለሰጣቸው ብል መልካም ቀ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።